የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ2225 እና 31 ሜትር ባንዶች ዘወትር በየቀኑ ከ3 ሰዓት እስከ4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ከአምላካቸው ጋር የሚነጋገሩበት የራሳቸው የሙዚቃ ቋንቋ የፈጠሩ ሰው እነሆ። በዚህ የሙዚቃ አልበም የተካተቱት በሙዚቃ የመንፈስ በረከት የቀለሙ ከሌላ ቦታ እምብዛም የማይታዩ ናቸው። ያልተበረዘ ነፍስ ባለቤት፣ እውነተኛና ብርቅ ስሜታቸው ጥልቅ ነው ሲል አሰፈረ ዶናልድ ደኒን የተባለ የራዲዮ ፕሮግራም አቅራቢ አይሪሽ ታይምስ በተሰኘው ጋዜጣ ላይ ባሰፈረው ጽሑፍ። ለመሆኑ እኒህ ሰው ማን ናቸው ወይም ማን ነበሩ የሚለው ጥያቄ እዚህ ግድም መነሳቱ አይቀርምና ሲሰለምነው ሲሳገር በስምንት አመቴ ነው ቫዮሊን የጀመርኩት። መጀመሪያ ፓንሲዮና ይሄ ወጣቶች ናቸው። እኔ ብቻ ነበር ትንሽ ብቻ ባህልን ለማስተማሪ ለብቻዬ ጓደኛ የለኝም አሳንጉልቶቼ ጋር ማሳልፎ የጥበብ ጸጋ ተሸልመው ወደዚች ምድር የመጡበት ዘመን ተቆጥሮ አንድ መቶ ዓመት ሞላ። የመቶ ዓመታት ብሩህ የሙዚቃ ቀማሪ ለሥነ ሥርዓቱ የተሰጠው ስያሜ ነው። ባለፈው ዓመት ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በምሽቱ የራዲዮ መጽሔትን ሰፋ ያለው የቅንብር ክፍለ ጊዜ ከዚሁ ጋር ተያይዘው የተቀናበሩ በርከት ያሉ ድምፆችን ያካተተ ነው። ጤና ስጥልኝ፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ ከዛሬ እሁድ ህዳር ሁለት 2016 ዓ ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔትን ማደል ሰዓቱ ከሰዓቱ ያለም ዜና በኋላ መለሳለሁ፣ እንዳትሄዱ እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ የምድር ጦርነትና የአየር ድብደባው በቀጠለበት በአሁኑ ሰዓት ትልቁ መሆን የተነገረለት አልሽፋ ሆስፒታል ሙሉ በሙሉ እንደተከበበ የሆስፒታሉ ኃላፊ መሐመድ አቡ ሳልሚያ ትናንት ቅዳሜ ምሽት ተናግረዋል። የእስራኤል ጦር ቅዳሜ ዕለት ከባድ ሰብአዊ ቀውስ ካለበት አልሽፋ ሆስፒታል ሕጻናትን ለማስወጣት እገዛ እንደሚያደርግም አስታውቋል። የእስራኤል ወታደራዊ ቃል አቀባይ ሬር አድሚራል ዳንኤል ሀገሪ የሚፈለገውን እርዳታ እናቀርባለን ሲሉ በትናንትናው ዕለት አስታውቀዋል። ቅዳሜ በአልሽፋ ሁለት ሕፃናት ሲሞቱ ሌሎች በደርዘን የሚቆጠሩ ደግሞ ለኤሌክትሪክ ኃይል ማመንጫ ማሽኖች የሚሆን ነዳጅ በማለቁ አደጋ ላይ ወድቀዋል። የሕክምና መሳሪያዎች ስራ አቁመዋል። በተለይ በጽኑ ሕክምና ስር የሚገኙ ህመምተኞች መሞት ጀምረዋል ሲሉ የአልሽፋ ሆስፒታል ኃላፊ ሙሐመድ አቡ ሳልሚያ ፍንዳታና የጠመንጃ ተኩስ ድምፅ ከጀርባ ባጀበው የስልክ ቃለ ምልልስ ተናግረዋል። ሌሊቱን የቀጠለው ውጊያ ጨቅላ ህጻናትን ለማስወጣት የተያዘው እቅድ ላይ ምን አይነት ተጽዕኖ እንደሚያሳድር ለጊዜው ግልጽ አልሆንም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በሐማስ የጥቅምት ሰባት ጥቃት ወቅት የተወሰዱ ዜጎች የሚለቀቁበትን ሁኔታ ያላካተተ የተኩስ አቁም ጥሪን በጽኑ እንደማይቀበሉ አስታውቀዋል። ድንበር የለሹ የሐኪሞች ቡድን አራት የጋዛ ሆስፒታሎች በማያቋረጥ የቦምብ ድብደባ ውስጥ እንደሚገኙ ተናግረዋል። በሰሜን ማሌ ክልል በማሌ ጦርና በተዋሪግ ተገንጣይና አማጽያን ቡድኖች መካከል ግጭት ማገረሸቱን የጦር መኮንኖችና ተመራጭ ባለሥልጣናት ገለጹ። በአውሮፓውያኑ 2020 ስልጣን በኃይል ከያዙ በኋላ የአፍሪካዊቷ ሀገር የጦር መሪዎች ሀገሪቱ በሁሉም ክልሎች ላይ ያላትን ሉዓላዊነት ማደስ ተቀዳሚ ተግባራቸው አድርገዋል። ኪዳል የተባለው ቁልፍ ስፍራ የፍልሚያ ስፍራ ይሆናል ተብሎ ይጠበቃል። አንድ ወታደራዊ መኮንን ለአጃንስ ፍራንስ ፕሬዝ እንደተናገሩት የማሊ ጦር የሀገሪቱን ብሔራዊ ግዛት ለማስከበር የምድር ላይ እንቅስቃሴውን ቀጥለዋል። ስማቸው እንዳይጠቀስ ሲፈለጉ አንድ የአካባቢው ተመራጭ በበኩላቸው ጦርነቱ በኪዳል አካባቢ መቀጠሉንና የአካባቢው ነዋሪዎች የሮኬቶች ድምፅ ስለመስማታቸው ተናግረዋል። የጦር አውሮፕላኖች እሁድ ወደ ኪዳል ሲበሩ መታየታቸውን ሌላ ባለሥልጣን ተናግረዋል። ጦርነቱ የጀመረው ሐሙስ ዕለት የጦር ሰራዊቱ በኪዳል ክልል ሁሉንም የሽብርተኝነት ስጋቶች ለመቆጣጠርና ለማጥፋት ያቀዱ ስልታዊ እንቅስቃሴዎች እንደሚያደርግ አውጆ ስፍራውን ዝግ ካደረገ በኋላ ነው። ከጥቅምት የመጀመሪያ ሳምንታት ጀምሮ አንፌስ የተባለ ቦታ ላይ ሰፍረው የነበረው ጦር 120 ኪሎ ሜትሮች ርቃ ወደምትገኘው ኪዳል ግዛት ተንቀሳቅሰዋል። ከ300 ሺህ በላይ ፍልስጤማውያንን የሚደግፉ ሰዎች በማዕከላዊ ለንደን በትናንትናው ዕለት ትዕይንተ ህዝብ አከናውነዋል። በዚህ ወቅት ዋናው ሰልፍ ላይ ጥቃት ለማድረስ አድብተዋል ከተባሉ የቀኝ ጽንፍ ተቃዋሚ ሰልፈኞች ጋር የተፈጠረ ግጭትን ተከትሎ ፖሊስ 120 ሰዎችን በቁጥጥር ስር አውለዋል። በፖሊስና የመጀመሪያው ዓለም ጦርነት መጠናቀቅን ለማሰብ በተሰየመው ቀን ላይ የተደረገውን ሰልፍ ለመቃወም በወጡ ሰዎች መካከል ግብግብ ተፈጥረዋል። ቀኑ ብሪታንያና ሌሎች አገራት በጦርነቱ ያጧቸውን ዜጎች የሚዘክሩበት ነው። ጠቅላይ ሚኒስትር ሬሺ ሱናክ ሴኖታፕ ተብሎ በሚጠራው የጦርነቱ መታሰቢያ ስፍራ የታየውን ግጭት አውግዘዋል። ታላቁን ሰላማዊ ሰልፍ በመቀላቀል ጸረ ሰማያዊ ዝማሪዎችን እንዳሰሙ የአፍቃሪ ሐማስ ምልክቶችና ልብሶችን እንዳነገቡ የከሰሷቸውን የሐማስ አዛኞች ብሎ የጠሯቸውን ሰዎች በቃላት አጥቅተዋል። በእስራኤልና ሐማስ መካከል ጦርነት ከተቀሰቀሰ ወዲህ ትልቁ እንደሆነ የተነገረለት በጋዛ የተኩስ አቁም የሚደረግ ዘንድ የጠየቀው ሰልፍ ከመካሄዱ አስቀድሞ ውጥረት ሰፍነዋል። የብሪታንያ የውስጥ ጉዳይ ሚኒስትር ሱላ ብሬቭማን ሰልፎቹን በደቦ የሚመሩ የጥላቻ ሰልፎች ሲሉም ጠርተዋቸዋል። የለንደን ሜትሮፖሊቲያን ፖሊስ ሰልፉን እንዲያግድ በሚኒስትሮች የቀረቡ ጥሪዎችን የከፋ ግጭት እንደሚኖር የሚያሳዩ ምልክቶች የሉም በሚል ሳይቀበል ቀርተዋል። ፖሊስ ቅዳሜ መገባደጃ ላይ በሰጠው መግለጫ እስካሁን መቶ ሃያ ስድስት ሰዎችን በቁጥጥር ስር መዋሉን ገልጸዋል። ከእነዚህ መካከል አብዛኞቹ የቀኝ ክንፍ ተቃዋሚዎች ሲሆኑ የእግር ኳስ ነውጠኞችን ጨምሮ በመቶዎች ከሚቆጠሩ ቡድን የመጡ ሰዎች መሆናቸውን ፖሊስ አክለዋል። ረዳት ኮሚሽነር ማትዊስት ከቀኝ ክንፍ ተቃዋሚዎች በኩል በፖሊስ ላይ ዛሬ የደረሰው ከፍተኛ ጥቃት ያልተለመደና አሳሳቢ ነው ሲሉ ተናግረዋል። በፍተሻ ወቅት ቢለዋና በእጅ የሚጠለቁ የነሐስ መደብደቢያ አንጓዎች ወይም ብረት ቦክሶች መገኘታቸውን ተናግረዋል። በስተመጨረሻም ከሰርከስ ትሪት ያመለጠ አንበሳ በጣሊያን ባህር ዳርቻ ከተማ ለብዙ ሰዓታት በጎዳናዎች ላይ ሲዘዋውር ውሏል። አንበሳው የኋላ ኋላ በማደንዘዣ ኃይል እንደተያዘ ተሰምተዋል። በሮማ አቅራቢያ የሚገኘው የላዲስፖሊ ከተማ ከንቲባ አሌክሳንድሮ ግራንዶ ፖሊሶችና የሰርከስ ሰራተኞች እንስሳውን ለመያዝ እስኪችሉ ድረስ ነዋሪዎቹ ከቤት እንዳይወጡ ሲያስጠነቅቁ ውለዋል። በአካባቢው ሰዎች ሳይቀረጹ እንዳልቀሩ በተነገረላቸው ኤኤፍፒ ግን ባላረጋገጣቸው በጣሊያን ሚዲያ ላይ ቆየት ብሎ የታተሙ ቪዲዮዎች ላይ አንበሳው በጨለማና ጭር ባሉ መንገዶች ውስጥ ሲመላለስ አሳይተዋል። አንበሳ ያለበት የሰርከስ ትርኢት በከተማዋ እንዲካሄድ ፈቃድ አለመስጠታቸውን የተናገሩት ከንቲባው መከልከልም እንደማይችሉ ግን አስታውቀዋል። አድማጮቻችን ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭቶች ጋር አብራችሁ ቆዩ። በድጋሚ ጤና ይስጥልኝ። ሰላም እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ እሁድ ህዳር 2 2016 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ወደ ቀዳሚው የምሽቱ ዝግጅታችን ከማለፋችን በፊት የመክፈቻዋን ዜማ እናስቀድም።

አልችልም ለማደር አይኖችሽን ሳላ ያንችን ሳላይ ምን ጉድ ነው መለት ክፋቱ ጨክኗል። እንደ አውሮፓውያን የዘመን አቆጣጠር በ2021 መጸወራት ውስጥ ከእማሆይ የሙዚቃ ስራዎች ዋጋዬ ከእንግዲህ አታልቅሽ የሚለውን ለመጀመሪያ ጊዜ በሰማሁ ወቅት የጀመርኩት መንገድ ወደ የት ሩቅ እንደሚወስደኝ አንዳችም ግምት አልነበረኝ፣ የሚያለው የሙዚቃ ስራዎቻቸውን በተዋወቀ አጭር ጊዜ ውስጥ በማህዊ ዓለም ከተማረኩት ሁሉ የዕድሜ ልክ የሙዚቃና የመንፈሳዊ ጉዟቸውን ለመቃኘት ስራዎቻቸውን በመሩበት ረጅሙን መንገድ የተያያዘው በወጣትነቱ ዕድሜ የሚገኘው የሙዚቃ ሰው ቶማስ ፌንግ ነው። የዶክተሬት መመረቂያ የጥናት ጽሁፌ በእማሆይ ሕይወትና ሙዚቃ ላይ ያተኮረ ሊሆን እንደሚችል እንደምን ልገምት ይቻለኛል? እናም ከኢየሩሳሌም ወደሚገኘው መኖሪያቸው ስለማቅናት የጣ ከቤተሰቦቻቸውና ከአጋሮቻቸው ጋር በመተባበር የሙዚቃ ድርሰቶችና ቅጂዎቻቸውን በወጉ በማደራጀት ታሪካቸውን በሚመለከቱ ስራዎች ላይ ስለ መሳተፌም አስቀድሜ የማውቀው አልነበረም። በዛሬው ምሽት በበኩሌ ዝግጅት እንዳቀርብ በመጋበዜ ታላቅ ክብር ይሰማኛል ነበር ያለው። ባገባደነው ሳምንት መጀመሪያ ላይ እዚህ ዋሽንግተን ዲሲ ላይ በታዋቂው የኬኔዲ ማዕከል ለማሆይ መቶኛ ዓመት ልደት መታሰቢያ በተሰናዳው ሥነ ሥርዓት ዝግጅቱን ባቀረበበት ማስታወሻው I first came to hear Emma Hoy's music, it must have been in 2019, 2018, 2019. I think her music was sort of in the air. I remember in 2018, it was used in an Amazon commercial, the piece called Song of a Ba'i. መጀመሪያ የእማዊን ሙዚቃ የሰማሁት በ2018 እና በ2019 ይመስለኛል። በዚያን ጊዜም ሙዚቃቸው በስፋት እየተሰማ ነበር አስታውሳለሁ። በ2018 ለአማዞን የማስታወቂያ ማጀቢያ ሆኖ ተሠራ። ሶንግ ኦፍ አባይ የአባይ ዜማ የሚሰኘው ሙዚቃ የአገር ናፍቆት ክፍል ሁለት በሚል ስያሜም ይታወቃል። ማስታወቂያውን የማየት ዕድል አልገጠመኝም። ሙዚቃው ግን በጣም ይሰማ ነበር። ከአንድ መጽሐፍ መደብር ውስጥ ሲጫወት ሰማሁት። ከዚያም ስማቸውን አየሁ። ኤተን አይቨርሰን የሚባል አንድ የጃዝ ፒያኖ ተጫዋች ጽሑፎችን ለንባብ በሚያበቃበት ገጹ ላይ ስለ እርሳቸው የጻፈውን አነበብኩ። በጊዜው እኔም ኒውዮርክ ነበር የምኖረው። እንደ ብሩክሊን ያሉ የተለያዩ የኒውዮርክ አካባቢዎች የሚኖሩ ሰዎች ደግሞ ወደ ሙዚቃ መደብሮች በመሄድ የኢትዮጵያን ጃዝ የመሳሰሉ ሙዚቃዎችን ያዳምጣሉ። የማየው ሙዚቃ ደግሞ ከ2006 አንስቶ ኢትዮፒክ በተባለው አልበም አማካኝነት እየተዋወቀ ነበር። ስለሆነም እኔም ብሩክሊን ውስጥ የጃዝ ሙዚቃ ዘውትረው ከሚያደምጡ ሰዎች ጋር ነበርኩና ስማቸውን ለማየት በቃው። ከዚያ ቀደም እንደዚያ ያለ የኢትዮጵያ ሙዚቃ የፒያኖ ተጫዋች ወይም የሙዚቃ ደራሲ ሰምቼ ስለማላውቅ፣ በዚያ ላይ መኖክሲት የሙዚቃ አዋቂ እናም ስማቸውን በየአቅጣጫው ሰማ ጀመር። የማሆይን ሙዚቃዎች ከሌሎች እርሳቸው ዘመን የረቂቅ ሙዚቃ ቀማሪዎች ምን ይለያቸዋል በሚል ላቀረብኩለት ጥያቄ ሲመልስም ቪ እንደሚመስለኝ ወደ እማሆ የሙዚቃ የተሳብኩበት አንዱ ነገር ሙዚቃቸው በአንድ በኩል እንደዚህ የህዝብ መሆኑ እና የራሱን ህይወት መቀጠሉ፣ ሙዚቃዎቻቸው በፊልም በቲቪ ማስታወቂያዎች ላይ ለጥቅም መዋላቸው እንዲሁም በቡና መጠጫ ቤቶች ውስጥ ይሰማሉ። በሌላ በኩል ደግሞ እርሳቸው ከግርግር የራቁ መንፈሳዊ ሰው ነበሩ፣ አለምንትተው በገዳም የሚኖሩ መነኩሴ። ስለዚህ ይህ ለየት ያለ ነገር ነበር፣ ተቃርኖ የሚመስል ነገርም ነበረው። ይገርማል። የማሆዊን ዘርፈ ብዙ አስተዋጽኦች የሚተነትነው ቶማስ የታሪካዊና የአዲስ ምልከታዎችን አንድምታም ይቃኛል። የእማሆይ አስተዋጽኦ ቢያንስ በእኔ ሕይወትና በሙዚቃ አስተሳሰቤ ላይ ያሳደረው በእውነቱ በሙዚቃቸው ድንበር አጥሮችን መናድ ብቻ ሳይሆን ቀድሞውንም እነኚህ ድንበሮች ወይም አጥሮች ስለምንድን ናቸው ለምን ተፈጠሩ ብዬ እንድጠይቅ ያደረጉኝ ናቸው። እናም በደንብና በልማድ በቆሙ ድንበሮች ያልታጠረ ወይም ያልተገደበ የሙዚቃ ሕይወት እንዴት እንደሚኖር አሳይተውኛል። በማሆይ የሙዚቃ ስራዎች ላይ የሚያደርገውን ጥናት ጨምሮ ከቶማስ ጋር የነበረን ቆይታ ዘለግ ያለና በርካታ ርዕሶችንም ይዳሰሰ ነው። በሌላ ጊዜ እንመለስበታለን። ለአሁኑ ሙዚቀኛና የሙዚቃ ጥናት ባለሙያ እንግዳይን ቶማስ ፈንግን ላመስግንና ወደሚቀጥለው እንሻገር። ከበርካታ ዓመታት በፊት ለብዙ ሚሊዮን ኢትዮጵያውያን ለመጀመሪያ ጊዜ የተዋወቀ ድምፅ ዛሬ በዓለም ዙሪያ ላቅ ያለ አክብሮት የተቸሩ ታላላቅ የሙዚቃ ስራዎች ባለቤት የቀደመ ትውውቅ ልውሰዳችሁ። ሲሳገር ትልቋቴ መቼ ዘማንሜ ገና ያው ስምንት ዓመት ሲሆን ስጦታ ምናምን ገና ይሰጥ የለ ለገና ባል ጻፊ ሲሉ ቫይሊን ነው የምፈልግ ብዬ ቫይሊን ተሰጠኝ መጀመሪያ እና እዚያ ደግሞ ካንሲዮን ያመጡ አንድ አይነት ስውር ፒያኖ ሲመጣ ሙዚቃ አላውቅም፣ ከመቼ አላውቅም፣ ብቻ ዝም ብዬሽ ሳለቅስ ነበር አሉ። እሱ ሲመጣ በቃ ሙዚቃው ግቤ ውስጥ ገብቶ የእግዚአብሔር ነው የእግዚአብሔር ስጦታ ነው እንጂ እዛ ነው እንግዲህ ሙዚቃ የጀመርኩት። ባይልንም ፒያኖ ደግሞ አንድ ተማሪ ስትመጣ እያየሁ እኔ፣ እሷ ስትወጣ ደግሞ እኔ እመጣ ነበር ዝም ብዬሽ እንደውም በባዶ አስራ ስድስት ዓመታት በፊት ከአሜሪካ ድምፅ ጋር ለመጀመሪያ ጊዜ ቃለምልልስ ባደረጉበት ወቅት ከተናገሩት የተወሰደውን ድምፃቸው ነበር ያደምጣችሁት አሁን አላማ ጨምሮ በተለይ የማሆይን ራዕይ እውን ለማድረግ የሚንቀሳቀሱትና ይህንንም የኬኔዲ ማዕከሉን ትዕይንት ወዳዘጋጁት የማሆይ ጽጌ ማርያም ገብሩ የሙዚቃ ፋውንዴሽን መሥራቾችና መሪዎች ጋር ወደሚኖረን ቆይታ ደግሞ ልውሰዳችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ሁለት እንግዶች መስመር ላይ ያሉኝ አቶ ዳንኤል አሰፋ የማዊ ጽጌ ማርያም የሙዚቃ ፋውንዴሽን የቦርድ ፕሬዚዳንት ወይዘሮ ሀና ከበደ፣ የማዊ ጽጌ ማርያም የሙዚቃ ፋውንዴሽን መስራች እና በአሁኑ ወቅት በዋና ስራ አስኪያጅነት በመስራት ላይ የሚገኙ እንግዶች፣ በቅድሚያ አመሰግናለሁ። እናመሰግናለንናመሰግናለን ለየት ያለ ስራ በሰራችሁ ማግስት ነው ማነጋግራችሁ። ባሳለፍ ነው ሳምንት መጀመሪያ እዚህ ዋሽንግተን ዲሲ በሚገኘው ኬኔዲ ቲያትር የማሆይ ማርያም ገብሩን አንድ መቶኛ ዓመት የልደት ባል በት ልዩ ዝግጅት አሰናድታችሁ ብዙዎች በተገኙበት ስነ ስርዓት የአንድ መቶ ዓመታት ብሩህ የሙዚቃ ቀማሪ ይላል በግርድፉ ወደ አማርኛ ሲመለስ፣ በርካታ ታዋቂ የሙዚቃ ሰዎች ተሳትፈዋል። ከስሜቱ ብንነሳ ምን አይነት ስሜት አሳደረባችሁ? ከረጅም ዓመታት ስራ በኋላ የመጣ ለየት ያለ ክንውን ነውና ወይዘሮ ከርሶል ጀምር እሺ በመጀመሪያ ደረጃ አሉላ ለረዥም ጊዜ የምንተዋወቅ አብረንም ሰርተናል። አንተም ድርጅቱ ሲቋቋም ከነበሩት ከጀማሪዎቹ አንዱ ስለነበር አንቱ እምተውና በቃ አንቺ ብለንም ብንነጋገር ደስ ይለኛል። እሺ አመሰግናለሁ። በኬነዲ ሴንተር የነበረው ኮንሰርት በጣም ደስ በሚል አይነቱ ሁናቴ መከናወኑ መሆኑንም ሕይወታቸውንም ስራቸውንም በትልቅ ደረጃ በመከበሩ ሕዝብም የተገኘው ሰው ሁሉ ደስ ተሰኝቶ የሳቸውንም ስራ ምን ያህል ከፍተኛ ቦታ ላይ እንዳለ ማየቱ በጣም ደስ የሚል ነገር ነው። እሺ ግሩም። አቶ ዳንኤል በእርስዎም በኩል የተሰማዎትን ቢነግሩን። ምን አይነት ስሜት አሳደረብህ? እኔም እንግዲህ እንደ ሀና አንቱን ተወውና፣ በአንተ ጀምር ደስ ይለኛል። ለረጅም ጊዜ ነው የምንተዋወቀው። ምንም ብዙ ፎርማሊቲ ከእኔ ጋር ያስፈልገውም። እኒ እንዳለችው ሀያ አምስት አመት በጣም ረጅም ጊዜ ነው። ነገር ግን አንድ መርሳት የሌለብን ነገር ከእናንተ ጋርም ከሆነን ሞሀይ አሜሪካን ሀገር መጥተው ጆርጅ ዋሽንግተን ዩኒቨርሲቲ ኮንሰርት ተካሂዷል። ለእኔ እሱ ራሱ ትልቅ ሰክሴስ ነበረ። ቦርድ በየጊዜው ይቀኛሉ አንተም አታመንታም ሌሎችም ሁሌም አላችሁ። ይኸው ያሁኑ ደግሞ በጣም ከፍ ባለ ደረጃ አንድ ቻችንም ቤተሰቡ በጠቅላላ ፕላን ነበረው። ከተቻለ ለመቶኛው እድሜያቸው ወደ እስራኤል ሁሉም ሄዶ መቶኛቸውን እናከብራለን ብለን እነሱ አይነት ፕላን ነበረ። እግዜር አልፈቀደም። በእሱ ፋንታ ይኸው በትልቁ በእኔ ግምት በጣም በጣም ሰክሲድ ያደረገ ኮንሰርት ነው ብዬ መናገር ይችላል። የተመለከቱ በስነ ስርዓቱ የታደሙ የሚጋሩት አስተያየት ይመስለኛል። በጣም የተዋጣለት ቀደም ብዬ በመግቢያ የጠቆም እንዳደረግኩት የታወቁ የሙዚቃ ቀማሪዎች፣ የሙዚቃ የክላሲክ ሙዚቃ ተጫዋቾች አጥኞች በየራሳቸው እንደ መክሊት አደሩን የመሰሉ ታዋቂ ድምፃውያን ከኢትዮጵያውያንም መጥተው በመድረኩ የማሆይን ሙዚቃ የማሆይን ድርሰት ግጥም በዜማ ያሰሙበት ደረጃ ድረስ የሄደ ነው። አንዳንዱን አለፍ አለፍ ብለን ለማሳየት እንሞክራለን። እንደ መስራች ይሄን ህልም ምናልባት ለሌሎቹ ያጋራሽም ዋናዋ ሰው የማሆይ ጽጌ ማርያም ቀኝ እጅ ሆነች። በቅርበትም የሳቸውን ስራዎች ዓለም እንዲያገኘው በተደረገው ጥረት ውስጥ ትልቁን ስፍራ የወሰድሽ ነሽ እና ይህን የተለየ ስሜት ምን አመጣው ከሚለው ብንጀምር እማሆይ ጽጌ ማርያምን እንደ አዲስ ማናስተዋውቅበት ጊዜ ነው። ዓለምም በስፋት የሚያውቃቸው ደረጃ ላይ ደርሷል። በዩናይት ስቴትስም ሆነ በተቀረው ዓለም ወጣቶች ሳይቀሩ ሙዚቃቸውን ፈልገው የሚሰሙበት ነው። በኋላ እንመለከታለን። በተለያዩ የፊልም ስራዎች፣ ዶኪመንተሪዎች፣ ዘጋቢ ፊልሞች ላይ ሙዚቃዎቻቸውን መጠቀም ተችሏል። ሁሌ የምናውቀው ኢትዮጵያውያን ዘንድ በሬዲዮ የሚሰሙትን ሀምለስ ወንድረር የተባለውን በማስተዋወቅ ነበረ ውይይታችን የጀመርነው ከማሁ ጋር ከ15 ዓመት በፊት። ዳንኤል አንተ እንደገለጽከው ይሄ የቀደመው ዝግጅትም ያንን ያህል ከፍተኛ አድናቆት ያተረፈ ነበር። ይልቁንም ደግሞ እማሆይ ራሳቸው በአካል የተገኙበት ነው። ከገዳም ከብዙ ዓመታት በኋላ ለመጀመሪያ ጊዜ ወጥተው የኢትዮጵያን የሽልማት ድርጅት ሲድ ለሽልማትና እና ለእውቅና ባበቃበት ምክንያት እሳቸው ፍቃዳቸው ሆኖ መጥተው እዚህ ለእሱ ተመርጠው በዛ አጋጣሚ እንዲያውም የሚቀጥለው ትውልድ ሙዚቃ ቀማሪዎች ጋር ነው የሰሩት። በእርግጥ ትልቅ ክብር የሚገባው ትልቅ ስራ እንደሆነ አስታውሳለሁ። በሰዓቱም ዘግበንበታል። አሁን እንግዲህ ደግሞ ሳያቋረጥ በርካታ ስራዎችን እየሰራችሁ ያደረሳችሁበትን እንድናይ ነው። አዲሱን ትኩሱን ስራችሁን ያስቀደም ነው። እስኪ ወደ ጥንስሱ እንሂድ። ሀና አንቺ ምናልባት የማሆይ ቀኝ እጅ መሆንሽን ለማያውቁ መንገድ ካልሆነ በቀር ብዙዎች የሚያውቁ ይመስለኛል። በተለየ መንገድ የቤተሰባዊ ቅርበትሽ የፈቀደልሽ ብቻ ሳይሆን በሙሉ ልብሽ የሳቸውን ስራ በቀዳሚነት የመራሽ ሌሎችንም የማሰባሰብና የማሰራት እድሉን አብሮ የመስራት እድሉን የመፍጠር አጋጣሚ ያገኘሽ ይመስለኛል። ነገር ግን እንዴት መጣ ይሄ? የማሆይን ስራ ለዓለም ቅርብ የማድረግ ፍላጎት በሳቸው ስም እሳቸው በገና በወጣትነት ዘመናቸው ጨምሮ ሙዚቃዎች እየሰሩ ልጆችን እንዲረዳ ያደርጉ የነበረውን ፍላጎታቸው እንዲቀጥል በዘመናዊ መንገድ እንዲቋቋም የሙዚቃ ማጥናት ፍላጎት ያላቸው ነገር ግን እድሉ የሌላቸውን ወጣቶች እንርዳ የሚለው ሀሳብ እንዴት ተጠነሰሰ? ምን ሳበሽ ወደዛ? አዎ እንግዲህ እኔ ከልጅነቴ ጀምሮ ያው ሁላችንም ልጆች ሆነን እማሆይን ሁል ጊዜ እናገኛቸዋለን፣ አያታችን ቤት ስንሄድ ሙዚቃ ሲጫወቱ ብቸኝነታቸው ልጅም ብሆን በልጅነቴ ብቸኝነታቸው ይሰማኝ ነበረ። በጣም ሙዚቃቸው በጣም የሚያሳዝን ሆኖ ነበር የሚሰማኝ። እሳቸውም ሲያዝኑ ብዙ አይቻለው እና አይ ቲንክ ሳላቀው አይ ቲንክ ውስጤ በጣም የእሳቸው ነገር በእውነት ለመናገር በጣም ጥልቅ በሆነ መንገድ አንድ ኃይለኛ መተሳሰብ ፈጥሮ ይመስለኛል በውስጤ እና ደብዳቤ ሲጽፉልኝ ኒውዮርክ እኖር ነበረ በዛን ጊዜ። ይሄ እንግዲህ በፈረንጆች አቆጣጠር ሺ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት ማለት ነው። ሀያ አምስት አመት ብዬ የምልበት ምክንያቱ ይሄ ነው። አጀማመሩ ከዛ ነው የተጀመረው። በዛን ሰዓት ሞሀይ ሁለት እህቶቻቸውን በሞት በአከታታይ በስድስት ወር እድሜ ልዩነት ሁለቱም እህቶቻቸው ስላረፉ በጣም ሐዘን ውስጥ ነበሩ እሳቸው እና አይ ቲንክ በቃ እኔ አሁን እህቶችም አርፈዋል፣ እኔ ነኝ የቀረሁት። እኔም ወደዛው ያጅ ነኝ እና ምንም ነገር እዚህ ምድር ላይ እኔ ንብረት ምን ብዬ የምጨነቅበት ምንም ነገር የለም። መልዕክሴ ነኝ እሄዳለሁ፣ በተጠራሁ ጊዜ ማዝነው ግን በሻማ በሌሊት ሳይቀር እየተቀመጥኩኝ የጻፍኩት ሙዚቃ እና የትም ተበትኖ ወድቆ መቅረቱ በጣም ያሳዝነኛል እና እንድትረጅኝ ብለው ነው የጻፉት። ስለዚህ የግዴታ ጥሪያቸውን በመቀበል ተነስቼ ላያቸው ሄድኩኝ። አብረን ጊዜ ያሳለፍን ከአስራ ሰባት አመት በኋላ ነው ያገኘኋቸው እና ስመለስ እና ሲዲ አሳትመው ነበረ። ያንን ሲዲ ሶስት መቶ ኮፒ ነበረ ያሳተሙት። እሱን ሽጭልኝና ገንዘቡን ለቤተ ክርስቲያን ማስገባት እፈልጋለሁኝ። አንድ ስራ ያቆመ ቤተ ክርስቲያን ጀሪኮ አለ ስላሴዎች፣ እሱን ማሰራት ፈልጋለሁ አሉ ከዛም በተረፈ ደግሞ በአስር ሺህ ኮፒ ሙዚቃ እንዲወጣ ፈልጋለሁ። አሉ እኔ ይሄን ሁሉ እንዴት እንደማደርገው በእውነቱ ምንም አላውቅም፣ ግን እሽ ብዬ አደራውን ተቀበልኩኝ። እና በምመለስበት ጊዜ አንድ ሻንጣ፣ የእሳቸውን ሻንጣ ሙሉ የሙዚቃ ወረቀት፣ የጻፏቸውን በሙሉ በቴፕ የቀረጹትን፣ ምን በቃ ያለውን ሙዚቃ በሙሉ አደራ ብለው ሰጡኝ። ምን እንደማረገውም ባላውቅም ግን አደራውን ተቀብዬ ተመለስኩ። ከዛ በኋላ ነው እንግዲህ ድርጅት መቋቋም አለበት፣ እኔ በግሌ በብቻዬ ልሰራው የምችለው ነገር አይደለም የእሳቸው ሙዚቃ ሩቅ መሄድ እንዳለበት ምክንያቱም ያ የተጻፈ ሙዚቃ ሁሉ ምን ይሆናል? እኔ ጋር ተቀምጦ ምን ይሆናል? ይሄ ሁሉ እንግዲህ ያ ሙዚቃ ቤት እንደሚያስፈልገው መኖሪያ እንደሚያስፈልገው ኃላፊ የሚሆን እኔም ከትውልድ ወደ ትውልድ የሚተላለፍ ኃላፊ የሚሆን ድርጅት እንደሚያስፈልገው በመገንዘብ ነው ድርጅት ይቋቋም የሚለው ነገር የተነሳው። ከዛም በኋላ ድርጅቱ ሲቋቋም ደግሞ የድርጅቱ ዓላማ ምንድን ነው? ስለዚህ ሁለት ረድፍ ያለው ዓላማ መሆን አለበት ማለት ነው። በአንድ ረድፉ የእሳቸውን ሙዚቃ የሚመነዝር ማለት ይሄንን የተጻፈውን ገና ያልተጠቀመውን ፓብሊክ ላይ ያልወጣውን ፓብሊክ ላይ እንዲወጣ ለህዝብ እንዲጋራ እሳቸው ራሳቸው ሪኮርድ ያደረጉት እንዲታተም፣ ያልታተመው እንዲታተም፣ የታተመው እንዲባዛ እንሆን የእሳቸውን ሙዚቃ እና የእሳቸውን ግጥም ምን የተመለከተው ስራ በአንድ ረድፉ እንዲካሄድ፣ በሌላው ረድፉ ደግሞ ራሱን የቻለ በራሱ ገንዘብ የሚተዳደር ድርጅት፣ ዘለቂታ የሚኖረው ድርጅት ተቋቁሞ ያ ድርጅት እሳቸው ከመጀመሪያው ሲነሱ ሙዚቃ ያሳተሙበት ምክንያት የቆሎ ተማሪ ጎንደር፣ እሳቸው መልክሴ ሆነው እዛ ሲያስቀድሱ የቆሎ ተማሪዎች ጠዋት ሲለምኑ አይተው፣ ምንድን ናቸው እነዚህ ልጆች ብለው ሲጠይቁ ከገጠር የሚመጡ የቆሎ ተማሪ ይባላሉ የሚማሩት እየለመኑ ነው ብለው ይነግሯቸዋል። ሲነግሯቸው ነው እኔ ሌላ ገንዘብ የለኝም ያለኝ ገንዘብ ሀብት ሙዚቃዬ ነው ሙዚቃዬን አሳተሜ እነዚህን ልጆች እረዳለሁ ብለው ነው ሙዚቃ መጀመሪያ ለማሳተም የተነሱት እና ያንን ሕልማቸውና ራዕያቸውን በመከተል በዛ መሰረት ነው ይሄ ድርጅት አላማው ያው ተማሪዎችን እዚህም ሀገር አሜሪካን ሀገርም ይሁን ኢትዮጵያም ይሁን የትም ሀገር ወደፊትም እያደገ ይሄዳል ብለን ተስፋለን። የሚሄድበት ቦታ ሁሉ የገንዘብ እርዳታ የሚያስፈልጋቸውን ተማሪዎች ለትምህርታቸው በተለይ በሙዚቃ በሙዚቃ ትምህርት የሚረዳ መሆን አለበት በሚል በዚህ ሁለት ረድፍ ነው። ዛሬ እማሆይ ከአስራ አምስት ዓመት በኋላ የዝግጅት ክፍላችን የጎበኙ ይመስላል። አብረውን ያመሹም ይመስላል። ስለማሆይ ነው። አብዛኛው ዝግጅታችን ቀደም ብሎ ስማቸው የተነሱ የሙዚቃ ቀማሪዎች የተወሰኑትም እንግዶቻችን ሆነው አብረውን አምሽተዋል። ወይዘሮ ሀና ከበደ፣ የማሆይ ጽጌ ማርያም ገብሩ የሙዚቃ ፋውንዴሽን ዋና ስራ አስኪያጅ አቶ ዳንኤል አሰፋ፣ የተቋሙ ቦርድ ፕሬዚዳንት፣ የማሆይን አደራ ተቀብላችሁ ለሚቀጥለው ትውልድም የሚተላለፍበት መንገድ ላይ እየሰራችሁ ነው። በርካታ ስራዎቻችሁንም በወፍ በረር ቅኝት ለማየት ሞክረናል። የሙዚቃ ፋውንዴሽኑን ቀጣይ ምዕራፎችና በክንውናቸው የምታሳኳቸውን ቁም ነገሮች ጨምሮ በሌላ አጋጣሚ መልሼ እንደማገኛቸው ተስፋ አድርጋለሁ። ዘለግ ያለ ቆይታ ላደረግንበት ውይይት ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ ለምሽቱ ያሰናዳውን ይዘው ቀርቧል። ወደ ዝግጅቱ ባለፈው ዓመት አጋማች ላይ እንጦጦ በአይነ ህሊና ወስደህን ፓርኩን አስጎብኝተህናል። ወረድ ብለህም አራት ኪሎ ታላቁን ቤተመንግስት፣ እንዲሁም ሸገር የወዳጅነትን ፓርክ እያነሳህ አጫውተህናል። ወደ ሳይንስ ሚዚየምም ጎራ ብለህ ነበረ። ነገር ግን ትልቁን የቤተ መንግስቱን ዋና በር የነበረውን ትበርን እረስተዋል የሚሉኝ አድማጮቼ ቀላል አይደለም ቁጥራቸው በተለይ የፊትበር ልጆች ዛሬ ያላነሳ ፈለግኩ ብላቴን ጌታ ማህተመ ስላሴ ወልደ መስቀል ዝክረ ነገር በተሰኘው መጽሐፋቸው እንዲህ እያሉ በሕይወት እንዳሉ ሆነው ያጫውቱናል። ከፊት በሩ ጀምረን ወደ እልፍኝ እየተጓዝን ብንመለከተው የማዕረጉን ብዛት፣ የስርዓቱን ርቀት ልንረዳው እንችላለን። በስተምዕራብና ደቡብ መካከል ያለው መግቢያ ፊት በር ይባላል። ወደ ሸራተን ሲወረድ ደቡብ በኩል ያለው በር ማለት ነው፣ ፊት በር ይባላል። ፊት በር የመጀመሪያው በር ነው። ይኸውም ክብር ያለው ታላቅ የቤተ መንግስቱ መግቢያ መጀመሪያ በር ነው። ይህ በር ባለ ሶስት ደረጃ ሆኖ ሶስት ላይ በጥርብ ድንጋይ ተቀስቷል። መዝጊያው የብረት በር ነው። ከበሩ አናት ዘበኞቹ መድፍና መትረየስ ይዘው ይጠብቃሉ። በዚህም ወደ ዘበኞቹ ማረፊያ የሚወስደው ደረጃ በጥርብ ድንጋይ ሰፋ ብሎ በእርከን በእርከን ተርቷል። እንዲህ እያሉ የሚያጫውቱን ብላቴን ጌታ አተመስላሴ ወልደ መስቀል ናቸው፣ ዝክረ ነገር በተሰኘው መጽሐፋቸው። ወጣቱ ሰአሊ ሃሩን ሱሌይማን ደግሞ ሰአሊ ነውና የዛውም የፊት በር የአራት ኪሎ አካባቢ ልጅ ነውና፣ በሱ እይታ ደግሞ ይህንኑ የቤተ መንግስቱን ዋና በር ፊት በርን እንደሚከተለው ይገልጸዋል። ሃሩን ሱሌማን እባላለሁ ሰአሊ ነኝ እና መምህርም ነኝ። እንግዲህ እርሶ ባሉት በስያሜው ጉዳይ ላይ ያው ያለኝ ሀሳብ ምንድን ነው፣ ፊትበር እንግዲህ እንደምናውቀው ቤተ መንግስቱ ካሉት በሮች መካከል ዋነኛ በሮች መካከል ከአራቱ አንደኛው ነው የተሰጠው ዋና መግቢያና መውጫ በር። እንደውም ዝክረ ነገር ላይ ማህተመ ስላሴ የጻፉት ላይ ሹም ሸር አዋጅ የሚካሄድበት ነጋሪት የሚጎሰምበት፣ እና ተሿሚው ማዕረግ ልብሱን ለብሶ የሚታይበትም ቦታ እንደነበረ ነው። እንደውም በሌላኛውን ቦታ ላይ በጣም በሚገርመው አሁን ምናልባት እስሩ የሆነ ቋጥኝ ነገር በነገራችን ላይ ምናልባት ለማያውቁ ሰዎች እንትን ለማለት ፊት በር ማለት ከሸራተን በተቃራኒው ፊት ለፊት ያለው የቤተ መንግስቱ መግቢያ በር ነው። ምናልባት አሁን ከስሩ ቋጥኝና እንደ ከፍ ከፍታ ቦታ ላይ ስላለ መግቢያው፣ እንግዲህ አቶ ንጉሴ ቅድም እርሶም እንዳሉኝ በደርግ ጊዜ መሰለኝ የፈረሰው እንጂ መግቢያ ደረጃ እንደነበረው ነው እና የሚገርመው እዛ መግቢያ ደረጃ ላይ ዝክረ ነገር ላይ ማህተመ ስላሴ ጻፉት ላይ ምንድን ነው የሚለው፣ በፊት በር በኩል ደረጃው ላይ አፈንጉስ ያስችልበታል። የቀሩትም የየክፍል ወንበሮች ሁሉ በአደባባይ ዙሪያ ካሉት ዛኒ ጋቦች ሆነው ነገርተኛውን ይሰሙበታል። ስለዚህ ተሿሚ ወጥቶ ማድረግ ልብሱ የሚለብስበት ቦታ ብቻ ሳይሆን ነገርተኛውን አፈንጉሱም እዛ የሚያስችልበት ቦታ ነበር ማለት ነው። እንግዲህ ይሄ ትልቅ ስያሜ የያዘ ነው። እንግዲህ ያ ማለት አዲስ አበባ ወይም ሸገር ስትቆረቆር ጀምሮ የነበረ ታሪክ ነው። እንግዲህ በፊት በርን ሳስበው ታሪካዊው የፊት በር ዛሬ በሸገር የወዳጅነት ፓርክ ተተክቷል። ጎዳናው ጣይቱ፣ ሆቴሉ ሸራተን በፊት በር የገባን መከፈቱን አይተን ፊትበር ፈረሳሉ። ስላሴ ገበያ ለወዳጅነት ፓርክ፣ ለአንድነት መታያ ብያ፣ እኔ ሳአሊ ሀሮን ሱሌይማንን አመስግኜ ለዛሬ በዚህ ሰናበት። በስያሜው ዙሪያ የሚመለከታቸውን ሰዎች አነጋግረን ሌላ ጊዜ እንመለሳለን። ሸርን ሰንበት ቅዱስ ያኪሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳ ነውንም በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምስት ሰዓት እስከ አራት ሰዓት በ22፣ 25ና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ። Keras sejarah tak dapat semai, kalimat sembaca selinga gugai, kasu ya tak cacing, ya betul